ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። አውስትራሊያ ሩሲያ ላይ ተጨማሪ ማዕቀብ ጣለች። ፕሬዝደንት ፕሬዚደንት ዜሌንስኪ ለዩክሬን ሰላምና የኔቶ አባልነትን የሚያስገኝ ከሆነ ፈጥነው ሥልጣናቸውን ለመልቀቅ የሚሹ መሆኑን አስታወቁ። ማቲልዳስ በዩናይትድ ስቴትስ ድል ተነሳ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። አውስትሬሊያ በተጨማሪ የሩሲያ ተቋማትና ግለሰቦች ላይ ተጨማሪ ማዕቀቦችን መጣሏን አስታወቀች። የሩሲያና የዩክሬን ጦርነት ሦስተኛ ዓመት መሙላትን ተከትሎ አውስትሬሊያ በሩሲያ ላይ የጣለችው አዲስ ማዕቀብ ኢላማ ያደረገው የሩሲያን የምሥራቅ ዩክሬንና ክሬሚያን መንጠቅን የሚደግፉ ግለሰቦች ላይ መሆኑን ጠቅላይ ሚኒስትር አንቶኒ አልቤኒዚ፣ የመከላከያ ሚኒስትር ሪቻርድ ማልስና የውጭ ጉዳይ ሚኒስትር ፔኒ ዎንግ አመላክተዋል። በአውስትሬሊያ የዩክሬን አምባሳደር ቫሲል ማይሮ ሽንቼንኮ የጦርነቱን ሶስተኛ ዓመት አስመልክተው የአውስትሬሊያን ድጋፍ እንደሚያደንቁ ገልጠዋል አክለውም በሶስተኛው ዓመት መታሰቢያ ወቅት የእኔ መልእክት ለአውስትሬሊያ ድጋፍ ምስጋና ማቅረብ ነው። ለኛ ለዩክሬናውያን ከ50 ኪሎ ሜትሮች ርቀት ላይ ይደረገልን ድጋፍ ስንመለከት በእጅጉ መንፈስን የሚያነቃቃ ነው። ወራሪዎች ለፈጸሙት ድርጊት ሽልማት የሚቸራቸው ከሆነ የሚያስተላልፈው መልእክት አሉታዊ ይሆናል። እዚህ በቀጠናው ለሚገኙት ፈላጭ ቆራጭ መሪዎች ጭምር ስለምን የአውሮፓ ደህንነት የኢንዶ ፓስፊክ ደህንነትንም ይወስናልና ብለዋል። በሌላም በኩል የአውስትሬልያ ዩክሬናውያን ድርጅቶች ፌዴሬሽን ተባባሪ ሊቀመንበር የሆኑት ካታሪና አርጊሮ ዩክሬናውያን ለዩክሬን ፍትሐዊ ሰላምን ይሻሉ ሲሉ ተናግረዋል። ይህ በእንዲህ እንዳለም ለዩክሬን ሰላምና የኔቶ አባልነት የሚያስገኝ ከሆነ በአስቸኳይ ከፕሬዝደንታዊ ስልጣናቸው ለመልቀቅ ዝግጁ መሆናቸውን ፕሬዚደንት ዜሌንስኪ ገልጠዋል። ሁለቱ የአውስትሬልያ ዋነኛ ፓርቲዎች ለሜዲኬር ማጠናከሪያ የሚውል የ 8 ነጥብ አምስት ቢሊዮን ዶላር ድጎማ ለማድረግ እሳቤ ያላቸው መሆኑን ቢገልጡም የገንዘቡን ምንጭ ግና አላስታወቁም። የተቃዋሚ ቡድን መሪ ፒተር ዳትን የጠቅላይ ሚኒስትር አንቶኒ አልቤኒዚን በአንድ አሰርት ዓመት ውስጥ ከአስር ዘጠኙ የሕክምና ምርመራ በነፃ እንደሚሆን መግለጥን ተከትለው እሳቸውም ያንኑ በተመሳሳይ መልኩ ለማድረግ ዝግጁ መሆናቸውን አስታውቀዋል። የጀርመን ሀገር አቀፍ ምርጫ፣ የተቃዋሚ ቡድን መሪ ፍሬድሪክ ሜርስ ቀጣዩ ቻንስለር ለመሆን ብርቱ ድል ያላቸው መሆኑን ቀደም ብለው የወጡ የምርጫ ውጤቶች እያመላከቱ ነው። ሆኖም የቀኝ አክራሪው ቡድን አብላጫ ድምፅ በማግኘት ፓርቲያቸው ራሱን ችሎ መንግሥት ማቆም ባለመቻሉ ጥምር መንግሥት ለማቋቋም ከሌሎች ጋር ሰጥቶ ለመቀበል መደራደሩ ብርቱ ፈተና እንደሚሆንባቸው ተገምቷል። ሙሉ ውጤቱ በሰዓታት ውስጥ ይጠበቃል። በሳምባ ምች የተጠቁት የ88 ዓመቱ ፖፕ ፍራንሲስ ጤና አስጊ መሆኑ እየተገለጠ ነው ቫቲካን ባወጣችው መግለጫ የፖፕ ፍራንሲስ ጤንነት አሳሳቢነት ቀጥሏል ብላለች። አያሌ ምዕመናንም ከመላው ዓለም ለፖፑ ጤና መሻሻል እየጸለዩ መሆኑም ተመልክቷል። የአውስትራሊያ የሴቶች ብሔራዊ እግር ኳስ ቡድን ማቲልዳስ በዩናይትድ ስቴትስ ሁለት ለአንድ ተረቷል። ቡድኑ ባለፈው አርብ በጃፓን አራት ለባዶ ድል ተነስቷል። በዚሁ ወደ ውጭ ምንዛሪ ተመን እናመራለን። አንድ የአውስትራሊያ ዶላር 80 ኢትዮጵያ ብር 28 ሳንቲም ይዘረዘራል። አንድ የአውስትራሊያ ዶላር 63 የአሜሪካ ሳንቲም ይሸረፋል። አንድ የአውስትራሊያ ዶላር 60 ዩሮ ሳንቲም ይመነዘራል። ዜናዎቹን ከማጠቃለላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። አውስትራሊያ ሩሲያ ላይ ተጨማሪ ማዕቀብ ጣለች። ፕሬዚደንት ዘሌንስኪ ለዩክሬን ሰላምና የኔቶ አባልነት የሚያስገኝ ከሆነ ፈጥነው ሥልጣናቸውን ለመልቀቅ የሚሹ መሆኑን አስታወቁ። ማቲልደስ በዩናይትድ ስቴትስ ድል ተነሳ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር።